The voice of America. Ye, Yamir Cadence, Radio Tabiano. በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ህዳር 2 2013 ዓመተ ምህረት የአማርኛው ቋንቋ አገልግሎት ዝግጅታችን አሁን ጀመረ። በሁመራ አቅራቢያ በምትገኘው ማይካድራ ከተማ በአማራ ተወላጆች ላይ አሰቃቂ የዘር ማጥፋት ወንጀል ተፈጽሟል፣ ሲል የክልሉ ገዢ ፓርቲ አስታወቀ። የአበይ ርዕስ ዘገባችን ነው። የኢትዮጵያ ጦር የማንንም የውጭ ኃይል ድጋፍ ሳይፈልግ የህወሓትን የጥፋት ቡድን የመደምሰስ ቁመና አለው ሲሉ የመከላከያ ሚኒስትር ዶክተር ቀናአ ያደታ ተናገሩ። ይሄንን የጥፋት ቡድንን ለማስወገድ ሰራዊቱ ምንም ሌላ ተጨማሪ ድጋፍ አይጠይቅም በ ይሄ ጥፋተኛ ቡድን ምንም ህዝባዊ አላማ የሌለው ቡድን ይቅር፣ ከዚህ በላይ ማይል ቢመጣ ያለ ምንም ድጋፍ፣ ያለ ምንም ተጨማሪ ኃይል ሰራዊቱ ተልዕኮን ሊፈጽም ይችላል። የትግራይ ክልል መንግስት በትግራይ ላይ የተከፈተው ጦርነትን ለመመከት ያስችለኛል ያለውን የአስቸኳይ ጊዜ አዋጅ አወጀ። በትግራይ ክልል ዋጃ አካባቢ የሚኖሩ ሰዎች ተፈና ለው ወደ አማራ ክልል ሰሜን ወሎ እየገቡ መሆናቸው ተገለጸ። እነዚህንና ሌሎች የዩናይትድ ስቴትስ ምርጫ ዘገባዎችን አካተን በምሽቱ ዝግጅት እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሡ ታምሬ ስርጭቱን ያቀናብርልናል። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት በአት ቪኦኤ አማሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ይስጥልኝ እንደምን አመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ በአዲስ አበባ አድዋ ድልድይ ስር የተቀመጠ ቦምብ ፈንድቶ አንድ ሰው ማቁሰሉን የአዲስ አበባ ፖሊስ ኮሚሽን አስታወቀ ቦምቡን ያስቀመጡት በከተማዋ እየተከናወነ ባለው ድንገት ደራሽ ፍተሻ እና የተለያዩ የህግ ማስከበር እርምጃዎች የተደናገጡ ግለሰቦች ሳይሆኑ አይቀሩም ብሎ እንደሚጠረጥር ኮሚሽኑ አስታውቋል ሀብታሙ ስዩም የከተማዋን የፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታን አነጋግሮ ተከታዩን ዘገባ ይዞ ቀርቧል። በአሁኑ ሰዓት በምኒልክ ሆስፒታል በሕክምና ላይ የሚገኝ ግለሰብን ያቆሰለው ፍንዳታ የተከሰተው ዛሬ ማለዳ ነው። የአዲስ አበባ ከተማ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ እንዲያስረዳሉ ዛሬ ሁለት ከጠዋቱ ሁለት ሰዓት አካባቢ ከተማ ወረዳ ሰባት ልዩ ቦታ ዲያድ ተብሎ የሚጠራው አካባቢ ጋር አንድ ግለሰብ የታክሲ ረዳት ነው የሚል ታክሲ እስኪመጣ ድረስ ለመጸረዳት ብሎ ወንዙ ውስጥ ይገባል። ልክ ገብቶ እዛው ወንዙ ዳር ላይ ቁጭ ያለ በማዳበሪያ ሲጠቀለለ ነገር ያገኛል። ያንን ፈቶ ሲያየው እና አስነካካው ቦምቡ ፈንድቶ እግሩ ላይ እና እጁ ላይ መጠነኛ ቦታ ደርሶበታል። ከዚያ ውጭ ላይ የፈነዳ በአካባቢ የነበረ ሰውም አልነበረም። ከቦምቡ ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች እንደሌሉ የተናገሩት ኮማንደር ፋሲካ በከተማው እየተካሄደ ያለውን ድንገት ፍተሻን ጨምሮ የተለያዩ የህግ ማስከበር እርምጃዎችን በመመልከት የተደናገጡ ግለሰቦች ሳያስቀምጡት እንዳልቀረ ፖሊስ እንደሚጠረጥር ለአሜሪካ ድምፅ ተናግረዋል። የተጠረጠረ ሰው እና የተያዘ የለም፣ ነገር ግን ግምታችን እስካሁን ድረስ ባለው ሁኔታ አዲስ አበባ ውስጥ እጅግ በርካታ የጦር መሳሪያዎች፣ የእጅ ቦምቦች፣ ሚዛቸው መገናኛ ሬዲዮኖች፣ ጸረ ተሽከርካሪ ፈንጂዎች፣ ክላሽንኮፍ ጠመንጃዎች፣ የተለያዩ ሽጉጦች ፍተሻ ስናደርግ እያያዝን፣ አንዳንዶቹ ከቤታቸው አውጥተው እንደዚህ ቆሻሻ ማጠራቅና ጋንጃ ላይ እንደዚህ ወንዝ ዳር ላይ እየጣሉን ጭምር ያገኘን ስለሆነ ሕዝቡም ጥቆሞችን እየሰጠ መረጃዎችን እየሰጠ ስለሆነ ያንን ፈርተው ያስቀመጡ ነው የሚል ግምት ነው ያለን። የኢትዮጵያ መከላከያ ሰራዊትና የትግራይ ክልል ታጣቂዎች በገቡበት ጦርነት ምክንያት በሀገሪቱ ውስጥ ውጥረት መንገሱ ይታወቃል። የኢትዮጵያ መዲና አዲስ አበባም እንዲህ ባለው ሰዓት የደህንነት ስጋቷ ማየሉ ተጨማሪ የደህንነት እርምጃዎችን መፈለጓ አልቀረም። ኮማንደር ፋሲካው እንደሚሉት ኮሚሽኑ ጦርነቱ ከተጀመረበት ቀን ጀምሮ የከተማዋን ደህንነት ለመጠበቅ እየሰራ ይገኛል። ኮሚሽኑ ከተለያዩ አጋር ተቋማት ጋር በመተባበር በሚያደርገው አሰሳ በቁጥጥር ስር የዋሉ ግለሰቦች መኖራቸውን የነገሩኝ ኮማንደር ፋሲካ ቁጥራቸውን በተመለከተ ለጊዜው መረጃው እንደሌላቸው ነግረውኛል። የታሰሩ ሰዎችን ቁጥር በተመለከተ የፌዴራል ፖሊስ ተወካይን ለማናገር ያደረግነው ጥረት በምሽቱ አልተሳካም። በቀጣይ ቀናት ስርጭቶቻችን ለማካተት እንሞክራለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ጋር በወቅታዊ የኢትዮጵያ ጉዳይ ዙሪያ በቴሌፎን ተወያይተዋል። ምክትል ጠቅላይ ሚኒስትሩ ለአሜሪካ ረዳት ሚኒስትሩ ናዥ መንግስታቸው በትግራይ ክልል እያካሄደ ስላለው ሕግ የማስከበር ዘመቻ ገለጻ ያደረጉላቸው መሆኑን ከሀገር ውስጥ የዜና ማሰራጫ ያገኘ ነው ዘገባ አመልክቷል። የህወሀት አቅም ሲጠፋ ጥቃት የተፈጸመባቸው የመከላከያ ሰራዊት አባላት ነጻ ሲወጡና በክልሉ የህግ የበላይነት ሲረጋገጥ ዘመቻው ያበቃል ሲሉ አቶ ደመቀ ለረዳት ሚኒስትሩ ገለጻ አድርገውላቸዋል። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በስኬት በመጠናቀቁ እንኳን ደስ ያላችሁ የሚል መልዕክት እንዳስተላለፉላቸውም ነው ዜናው ጨምሮ የገለጸው። የአፍሪካ ጉዳዮች ረዳት ሚኒስትሩ ቲቦር ናሽ የኢትዮጵያ ሰላም በቀጠናው ሰላምን ለማረጋገጥ ወሳኝ መሆኑን አሳስበዋል። ባለፉት ሁለት ቀናት ወደ ሱዳን ለሸሹ ሰባት ሺህ የሚሆኑ ኢትዮጵያውያን ነፍስ አድን እርዳታ ለማድረስ እየጣረ መሆኑን የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽነር UNHCR አስታውቋል። በፌዴራሉ መንግስትና በትግራይ ክልል ገዢ ፓርቲ ህወሃት ታጣቂዎች መካከል እየተካሄደ ያለውን ውጊያ ሸሽተው ሱዳን ከደረሱት ውስጥ የሚበዙቱ ሴቶችና ህጻናት መሆናቸውን UNHCR አስታውቋል። ዘገባውን ሰሎሞን አባተ ይዟል። ሱዳን የደረሱት ኢትዮጵያውያን ስደተኞችና ተፈናቃዮች በድንበር ጣቢያዎቹ የገዳሪ ፏሉጅና በከሰላ ክፍለ ሀገር ሐምዳየት በጊዜያዊ የመሸጋገሪያ መጠለያዎች አርፈው ለጊዜው ምግብና ውሃ እየቀረበላቸው መሆኑን ዩኤንኤችሲአር አመልክቷል። ከፍተኛ ኮሚሽነሩና የአካባቢው ባለስልጣናት ስደተኞቹን የመለየትና የመመዝገብ ስራ በጋራ እያከናወኑ መሆናቸውም ታውቋል። በፍጥነት እየተለዋወጠ ባለው ሁኔታ ውስጥ የሚፈናቀለው ሰላማዊ ሰው ቁጥር እየጨመረ ሊሄድ እንደሚችል በመገመት በአካባቢው ባሉ ሌሎች ሀገሮች ውስጥም ተመሳሳይ ዝግጅት እያደረገ መሆኑን ዩኤንኤችሲአር ገልጿል። የአካባቢው ሀገሮች ከየቤቱ እየተፈናቀለ ለሚሰደደው ሰው ድንበሮቻቸውን ክፍት እንዲያደርጉ፣ የኢትዮጵያ መንግስትም የከፍተኛ ኮሚሽነሩ ሰራተኞች በየአካባቢውና ትግራይ ክልል ውስጥ ለሚፈናቀለው ሰው አፋጣኝ እርዳታ ማድረስ እንዲችሉ ሁኔታዎችን እንዲያመቻች የኮሚሽነሩ የቀጣናው ቢሮ ዳይሬክተር ክለመንታይን ኮዬታ ሰላሚ ይጠይቀዋል። ባለፉት 24 ሰዓታት ውስጥ በሺዎች የሚቆጠሩ ሰዎች እየተፈናቀሉ መሰደዳቸውና ግጭቱም እየተባባሰ መሄዱ የገዘፈ ጥሪት ፈጥኖ ማንቀሳቀስ እንደሚያስፈልገውና ጥገኝነት እየጠየቁ ያሉ ሰዎችን ፍላጎቶች ለማሟላትም የጠነከረ ስራ እንደሚጠይቀው ዳይሬክተሩ አመልክተዋል። ምንም እንኳ የስደተኞች መጠለያዎች ያሉት በግጭቶቹ ቦታዎች ላይ ባይሆንም ቅርበታቸው ግን ኢትዮጵያ ውስጥም የዘጠና ስድስት ሺህ ኤርትራውያን ስደተኞችና ግጭቱ በተጫረበት ጊዜ የተፈናቀሉ መቶ ሺህ የአገር ውስጥ ተፈናቃዮች ጉዳይ በብርቱ እያሳሰበው መሆኑንም አስታውቀዋል። መንገዶች መዘጋታቸውን፣ የስልክና የኢንተርኔት አገልግሎቶችን መቋረጣቸውን የጠቆመው ከፍተኛ ኮሚሽነሩ ሁኔታው ግንኙነት ለመፍጠር እጅግ አዳጋች መሰናክል መደቀኑንም አስታውቀዋል። የነዳጅ እጥረት መኖሩን፣ ባንኮች መዘጋታቸው የገንዘብ ውጥረትን አስቸጋሪ እንዳደረገውም ገልጸዋል። አዋሳኝ አካባቢዎችን ጨምሮ ስደተኞች ወደ ተጠለሉባቸው ቦታዎች መድረስ እጅግ ከባድ እየሆነ መምጣቱንም ዩኤንኤችሲአር አመልክቷል። የታንዛኒያ ተቃዋሚ ፖለቲከኛ እና በቅርቡ የተካሄደው ፕሬዝደንታዊ ምርጫ ተፎካካሪ የነበሩት ቱንዱልሱ ምርጫው መጠነ ሰፊ መዛባት የነበረበት ነው የሚለው አገር አቀፍ ተቃውሞ መክሸፉን ተከትሎ ሀገሪቱን ጥለው ወደ ቤልጅየም ተጉዘዋል። ለህይወቴ ያሰጋኛል ብለው ከአንድ ሳምንት በላይ ጀርመን አምባሳደር መኖሪያ ተደብቀው ከቆዩ በኋላ ነው ወደ አውሮፓ የሄዱት። ታንዛኒያ ውስጥ ብቆይ አደጋ ላይ እወድቃለሁ። የሚሄደው ግን ለማምለጥ ብዬ ሳይሆን አዲስ የትግል ግንባር ለመክፈት ነው ማለታቸው ተጠቅሷል። አንድ የፖለቲካ ተንታኝ በሰጡት አስተያየት የታንዜኒያ መንግስት የቱንዱ ሊሱን ሀገር ጥሎ መሄድ ተቃዋሚ የፖለቲካ ጎራውን ያው ብጥብጥ አስነስቶ ለመኮብለን ነው ብሎ ለማሳጣት ይጠቀምበታል ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኮቪድ-19 የዓለም ኢኮኖሚን ባወደመበት በአሁኑ ጊዜ በዓለም ዙሪያ የረሃብ ሁኔታ ከፍተኛ ደረጃ ላይ ደርሷል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። በከፍተኛ የምግብ እጥረት ምክንያት በሚሊዮኖች የሚቆጠሩ ሰዎች ቤተሰባቸውን ለመመገብ ሲሉ ለፍልሰት መዳረጋቸውን የዓለም የምግብ ፕሮግራምና ዓለም አቀፍ የፍልሰት ድርጅት አይኦኤም ተናግረዋል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን ያስደምጠናል። የወረርሽኙን ወቅታዊ ይዞታ በተመለከቱ ዜናዎች ትናንትና ዩናይትድ ስቴትስ ውስጥ በኮቪድ-19 የታመሙ 61964 ሰዎች ሆስፒታል መግባታቸው ታውቋል። ይህ አሃዝ ሚያዚያ አጋማሽ ላይ የነበረውን ከፍተኛውን ሆስፒታል የገቡ ህሙማን ቁጥር በሁለት ሺህ ገደማ የሚበልጥ እንደሆነ ነው የተመለከተው። በኮቪድ ሳቢያ ሆስፒታል የሚገቡት ሰዎች ቁጥር ማሻቀቡ በሀገሪቱ በተለይም በማዕከላዊ ምዕራቡ በርካታ ክፍለ ግዛቶች ያሉ የጤና ተቋማት አቅም ላይ ብርቱ ጫና እያሳደረ መሆኑ ተመልክቷል። አንዳንዶቹ ሆስፒታሎች ታካሚዎችን ለማስተኛ መኪና ማቆሚያዎቻቸው ላይ ድንኳን ተክለዋል፣ ወይም ታካሚዎችን በአካባቢው ወዳሉ ሌሎች ሆስፒታሎች ለመላክ ተገደዋል። ዩናይትድ ስቴትስ ትናንት ብቻ የተገኙትን 130989 የኮሮና ቫይረስ ተያዦች ጨምሮ ከ10 ነጥብ 1 ሚሊዮን በላይ የቫይረሱ ተጠቂዎችን ይዛ ከዓለም ቀዳሚነቱን እንደያዘች ነች። ይህ የፈረንጆች ህዳር ወር ከገባ ባለፉት አስር ቀናት ብቻ በዩናይትድ ስቴትስ ከአንድ ሚሊዮን በላይ አዲስ የቫይረሱ ተያያዦች እንደተገኙ ነው የተገለጸው። ይህ በዚህ እንዳለ የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ የፊት የአፍንጫ እና አፍ መሸፈኛ ጭንብል ጠቀሜታን የሚመለከተውን ምክረ ሐሳቡን አሻሽሎ አቅርበዋል። ጭንብል መሸፈን ሌላውን ሰው ቫይረሱ እንዳይጋባበት ብቻ ሳይሆን ራሱን ጭምብሉን ያደረገውን ሰው ከቫይረሱ እንደሚጠብቅ ነው የገለጸው። ሲዲሲ ሁሉም ሰው ጭምብል ቢጠቀም የቫይረሱን መዛመት ለመቆጣጠር እንደሚረዳ በርካታ ጥናቶች እንዳረጋገጡ ጠቅሷል። ከተደረጉት ጥናቶች መካከል አንደኛው በኮቪድ-19 ታመው የነበሩ ሁለት ጸጉር ሰሪዎች ፊታቸውን በጭንብል ሸፍነው ስራቸውን ሲሰሩ ያስተናገዷቸው 67 ሰዎች ላይ ቫይረሱን እንዳላጋቡ ተገልጋዮቻቸው ላይ በተደረገ የንክኪ ክትትል ሊታወቅ መቻሉን ጠቅሷል። በዓለም ዙሪያ ኢራን እና ሊባኖስ እንደ ሌሎቹ በርካታ ሀገሮች ሁሉ እያሻቀበባቸው በመጣው የቫይረሱ ስርጭት ምክንያት አዲስ የእንቅስቃሴ ክልከላ እርምጃዎችን አጽንተዋል። ኢራን የቫይረሱ ተያዦች ቁጥር ከ700 ሺህ በላይ የደረሰ ሲሆን ሊባኖስ ውስጥ ደግሞ ወደ 97 ሺህ እየተጠጋ ነው። የዓለም የጤና ድርጅት በዚህ ሳምንት ዓመታዊ ጉባኤውን እያካሄደ ነው። ድርጅቱ የለውጥ እርምጃዎችን እንዲወስድ ጫናው ተጠናክሮ ቀጥሏል። በሌላ በኩል የዓለሙ ድርጅት በዩናይትድ ስቴትስ አዲስ ተመራጩ ፕሬዝደንት ጆ ባይደን ዩናይትድ ስቴትስ ለድርጅቱ የምትሰጠውን መዋጮ አቁማ ከተቋሙ በመውጣት ያደረገችውን ውሳኔ ይቀለብሱልናል የሚል ተስፋ እንደያዘ ታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዛሬ በዩናይትድ ስቴትስ የአርበኞች መታሰቢያ ቬተራንስ ዴይ በዓል ነው። ትናንት በመታሰቢያ በዓሉ ዋዜማ የትራምፕ አስተዳደር አሜሪካውያን የጦር አርበኞችና በጦርነቶች የቤተሰብ አባላት ያጡ ቤተሰቦች በሙሉ ለዕድሜ ልክ በዩናይትድ ስቴትስ ብሔራዊ ፓርኮች በነጻ እንዲገቡ መፈቀዱን አውጇል። ፕሬዝደንት ትራምፕ ባለፈው ሳምንት ህዳር ወይም ኖቬምበር ወርን ብሔራዊ የጦር አርበኞችና የጦር ኃይል ቤተሰቦች ወር ሲሉ ሰይመውታል። ፕሬዝደንቱ በውጊያ የተገደሉ የዩናይትድ ስቴትስ ወታደሮችን ዋጋ ቢሶች፣ ሞኞች ብለዋል በሚል በአትላንቲክ መጽሔት ላይ ባለፈው መስከረም ወር የወጣውን ዘገባ ተከትሎ በከባዱ መነቀፋቸው ይታወሳል። ፕሬዝደንቱ ግን ውንጀላውን አስተባብለዋል። መጨረሻም ዋናው የፍልስጤማውያን ተደራዳሪ ሳኤብ ኤረካት ትናንት በኮቪድ-19 ሳቢያ ሕይወታቸው ማለፉ ተነግሯል። ለበርካታ አሰርታት ነፃ የፍልስጤም መንግስት እንዲመሰረት የሚደረገውን ድርድር ሲመሩ የኖሩ ናቸው። በኃይለኛ ተሟጋችነታቸውም ይታወቃሉ። በተወለዱ በ65 ዓመታቸው እስራኤል በሚገኝ ሆስፒታል ላረፉት ለሳኤብ ኤረካት የፍልስጤም አስተዳደር ፕሬዚደንት ሞሐሙድ አባስ ለሶስት ቀናት የሚቆይ የሐዘን ጊዜ አውጀዋል። በሌላ ዜና እረፍት የባህሬን ጠቅላይ ሚኒስትር ሀሊፋ ቢን ሳልማን አልሀሊፋ በ84 ዓመታቸው አርፈዋል። ዩናይትድ ስቴትስ በሚገኘው ሜዮ ክሊኒክ ማረፋቸውን የገለጸው የባህሬን መንግስት የሞታቸው ምክንያት የሆነውን ህመም ግን አልገለጸም። እንደ አውሮፓውያን አቆጣጠር ከ1971 የጀመሩ ጠቅላይ ሚኒስትሩን ይዘው የቆዩ ናቸው። በባህሬን ፖለቲካ ትልቅ ተደማጭነት የነበራቸው ጠቅላይ ሚኒስትሩ ከዘጠኝ ዓመታት በፊት በተካሄደው የአፍቃሪ ዲሞክራሲ ተቃውሞ ሰልፈኞች ላይ በወሰዱት እርምጃ በብርቱ የተነቀፉና በሙስናም የሚወነጀሉ ነበሩ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። E ቆንጅታየን ለዜናዎቹ እናመሰግናለን። የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የማክሰኞ ህዳር 2 2013 ዓመተ ምህረት ዝግጅታችንን ነው። ለጠቅላላው ህዝብ ማለት እንችላለን አስደንጋጭና አስቸጋሪ ጊዜ እንደሆነ ነው። እንዲህ አይነት ጦርነት በተለይ በሁለት ወንድማማች መካከል ወይም ደግሞ አሁን ባለው አቀማመጥ ክልልና የፌዴራል መንግስት፣ ይካሄዳል ይኖራል ብሎ የጠበቀ ብዙ ሰው ያለ አይመስለኝም። በመንግስት በኩል ያሉ ማስረጃዎች ወይም በሕወሓት በኩል ያሉ ማስረጃዎች ሊኖሩ ይችላሉ፣ ያልተገለጹ። በተገለጹ ማስረጃዎች ስመለከተው ግን በመጀመሪያ ከመነሻው ማለት ነው አንድ የክልል መንግስት ልክ እንደ አገር ጦር መሳሪያ ማቸትና መመልመልና ለጦርነት መዘጋጀት ሲጀምር ከዛ ነው ጦርነት የተጀመረው ማለት ነው። የቀደሙት አቶ ክቡር ገና የኢኒሽቲቭ አፍሪካ ስራ አስፈጻሚ ዲሬክተር ከአዲስ አበባ፣ እርሳቸውን ተከትሎ የተሰሙት ደግሞ አቶ ብርሃነ መዋ ከዋሽንግተን ዲሲ በግል የንግድ ስራ የሚተዳደሩና በኢትዮጵያ ጉዳዮች በመጻፍ የሚታወቁ ናቸው። በቅርቡም በኢትዮጵያ የዜግነት ደህንነት በዋስትናና የሀገሪቱን ሰላም አስመልክቶ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ጽፈዋል። በሰሜን ኢትዮጵያ በመካሄድ ላይ ያለውን ውጊያ ጨምሮ በወቅታዊ ጉዳዮች ላይ ለሚያደርጉት ውይይት በሁለተኛው አጋማሽ ጠብቋቸው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችንና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅድም ብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሄቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የህወሓት ቡድን በሁመራ አቅራቢያ በምትገኘው ማይካድራ ከተማ በአማራ ተወላጆች ላይ አሰቃቂ የዘር ማጥፋት ወንጀል ፈጽሟል ሲል የክልሉ ገዢ ፓርቲ አስታወቀ። የአማራ ብልጽግና ፓርቲ ትላንት ባወጣው መግለጫ እንዳለው ህወሓት ግድያውን የፈጸመው በህዝቦች መካከል የእርስ በርስ ጦርነት እንዲቀሰቀስ ለማድረግ ነው ብሏል። ድርጊቱ ባለም አቀፍ የወንጀለኞች ፍርድ ቤት አይሲሲ የሚያስጠይቅ ወንጀል መሆኑን እናምናለን ብለዋል። በመግለጫው የተጠቀሱት አዲሱ የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር። አስቴር ምስጋናው ስር ዘርዛለች። በህወሀትና በፌዴራል መንግስት መካከል ያለው ልዩነት ወደ ግጭት ካመራ እንሆ አንድ ሳምንት አለፈው። የሀገር መከላከያ ሰራዊት ከአማራ ክልል ልዩ ኃይልና ሚኒሻ ጋር በመሆን ወልቃይት ጠገዴና ሌሎች አካባቢዎችን መቆጣጠሩን አስታውቋል። ሁኔታው ወደ ግጭት ያመራው ህወሀት በሰሜን እዝ ላይ ጥቃት በመፈጸሙ መሆኑን የኢትዮጵያ መንግስት አስታውቋል። በሀገሪቱ የቴሌቪዥን ጣቢያ ቀርበው በሰሜን እዝ ላይ የደረሰውን ጥቃት የገለጹት በቅርቡ ከጡረታ የተመለሱት ሌተናል ጄኔራል ባጫ ደበሌ ድርጊቱ ታሪክ ይቅር የማይ አይለም ነው ብለዋል ትላንት በሁመራ አቅራቢያ በምትገኘው ማይካድራ ከተማ ነዋሪ በሆኑ የአማራ ወገኖቻችን ላይ በተሸናፊ የህወሀት ጦር አማካኝነት የዘር ማጥፋት ወንጀል ተፈጽሞባቸዋል ያሉት አዲሱ ተሿሚ የአማራ ክልል ርዕሰ መስተዳደር አቶ አገኘው ተሻገር ድርጊቱ በአለም አቀፉ የወንጀለኞች ፍርድ ቤት የሚያስጠይቅ ወንጀል ነው ብለዋል ህወሀት በወገኖቻችን ላይ ይህን አሰቃቂ የዘር ማጥፋት ወንጀል የፈጸመው በህዝቦች መካከል የእርስ በርስ ጦርነት እንዲቀሰቀስ አስቦ ነው ግን አስተዋዩ የአማራ ህዝብ በወንድሙ ላይ የበቀል እጁን አያነሳም በማለት አክለዋል። ሁኔታዎችን እየገመገሙ እንደሚያሳውቁ የገለጹት ርዕሰ መስተዳደሩ ህወሀት ካጠመደው ወጥመድ ላለመግባት ከፍተኛ ጥንቃቄ ማድረግ ላፍታም ቢሆን መዘንጋት የለበትም ብለዋል። የወገኖቻችን ደም የሚመለሰው ህወሀትና ግብረአበሮቹ የሚገባቸውን የቅጣት ዋጋ እንዲከፈሉ በማድረግ ነው ሲሉም አስረድተዋል። በክልሉ ብልጽግና ፓርቲ ወጣው መግለጫ በማይካድራ የተገደሉትን ሰዎች ቁጥር አልጠቀሰም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህርዳር። በሌላ በኩል የትግራይ ክልል መንግስት መንግስት ያስቸኳይ ጊዜ አወጀ። ከትላንት ህዳር አንድ ጀምሮ ተግባራዊ ይሆናል የተባለው ይህ አዋጅ የትግራይ ክልል መንግስት በትግራይ ላይ የተከፈተውን ጦርነት ለመመከት ያስችለኛል ብሎታል። የትግራይ ክልል መንግስት ካቢኔ በትናንትናው ዕለት ባካሄደው ስብሰባ የትግራይ ህዝብ ህልውናና ደህንነት ለመጠበቅ ሉዓላዊነቱም ከወረራ ለመከላከል ሲል አስቸኳይ ጊዜ አዋጅ ማወጁ ገልጿል። ይህ አዋጅ በክልሉ ህገ መንግስት አንቀጽ ሐምሳ ስድስት ንዑስ አንቀጽ ስምንት አንቀጽ መቶ ስምንት ንዑስ ሳንቀጽ አንድ መታወጁ ተገልጿል። የአዋጁ ዓላማ የትግራይ ህዝብ ህገ መንግስታዊ የሆነው ራስን የማስተዳደር መብት ለማረጋገጥ ምርጫ ማካሄዱና ህጋዊ ቅቡል መንግስት በመመስረቱ የፌዴራል መንግስት በህዝብ የተመረጠ የትግራይ መንግስት ለማፍረስና ህዝብ ለመግዛት ግልጽ ወረራና ጦርነት በመታወጁ ነው ብሏል። አዋጁ ሁለንተናዊ ሽንፈት የደረሰው ኃይል ከኤርትራ መንግስት በጋራ በመሆን ለማካካስ ግንባር በመፍጠር የህዝብ ሉዓላዊነትና ደህንነት አደጋ ውስጥ ለማስገባታቸው የታወጀ ነው ብሏል። ፖለቲካዊ ልዩነት በድርድርና ህግ የለዋላዊነት መደፈር ደግሞ በመከላከያ ኃይል ጥበቃና ዋስትና ሊኖረው ይገባ ነበር ብሏል አዋጁ። ሆኖም ግን ስልጣን የያዘው የፌዴራል መንግስት የተቆጣጠረ በአዋጁ አገላለጽ ደግሞ አህዳዊና አምባገነን የአብይ አህመድ ቡድን ህገ መንግስታዊ ስርዓት በማፍረስ ለባዕድ ህዝብ አሳልፎ በመስጠቱ ነው ብሏል። በዚህ መሰረት መንግስት በመደበኛ ህጎች ተጠቅሞ ለገጠመው ወረራ መቆጣጠር ከባድ በመሆኑ እየታወጀ ነው ብለዋል። አዋጁም በወጣ አዋጅ መሰረት የተከለከሉ ተብለው የተገለጹ የትግራይ ህዝብ ህልውናና ደህንነት እንዲሁም ሉዓላዊነት አደጋ ላይ መጣል፣ በተጨማሪ በመንግስት በክልሉ የፖለቲካ ፓርቲ መንግስታዊ ወይም የግል ተቋማት የሽብር ተግባር ላይ መፈጸም፣ ስለላ ማካሄድ፣ የክልሉ ህገ መንግስት ስርዓት ማፍረስ፣ የተደራጀ የወንብድና ተግባር ሆነ በመሰረተ ልማቶች ጉዳት ማድረስ ከልክለዋል። ተጨማሪ ክልከላዎች በቀጣይ በተቋቋመው ኮማንድ ፖስት መመሪያ ይወጣል ተብሏል። ለትግራይ ህዝብም የክተት ጥሪ አዋጁ ቀርቧል። በወጣ አዋጅ መሰረት ኮማንድ ፖስቱ እንደ ያስፈላጊነቱ በከፊል ወይም ደግሞ በሙሉ ማንሳት ይችላል ተብሏል። አዋጁ ለስንት ጊዜ እንደሚቆይ እስካሁን በግልጽ አልተቀመጠም። በሌላ በኩል በመቀለ ከተማ የባንክ የስልክ፣ እንዲሁም የኢንተርኔት አገልግሎት እስካሁን ተቋርጧል። ነዋሪዎቹ በሌላ አካባቢ የሚኖሩ ቤተሰቦቻቸው ጋር ለመገናኘት እንዳልቻሉ እየገለጹ ይገኛሉ። የባንክ አገልግሎት አሁን እየሰጠ የሚገኝ የደደቢት ማይክሮፋይናንስ ብቻ ነው ለመንግስት ሰራተኞች ደሞዝ እንዲሁም በማይክሮፋይናንሱ የቆጠቡ ሰዎች እየተገለገሉ መሆኑ ለማወቅ ችለናል። በትግራይ ክልል ምዕራባዊ ዞን ብሔር መሰረት ያደረገ የትግራይ ልዩ ኃይል በማይካድራ አካባቢ በብዛት ሰው ገድለዋል ስለተባለው ለክልሉ የኮሚኒኬሽን ቢሮ መከተል ኃላፊ አቶ ሀዱሽ ካሱ ጠይቅያቸዋሉ። በትግራይ ሕዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራ ለመቀጠል ሆን ተብሎ የተሰራጨ የሀሰት ዜና ነው ብለውታል። አቶ ሀዱሽ እንደተናገሩት የትግራይ መከላከያ ኃይል ብሔር መሰረት ያደረገ ጥቃት የመፈ የሚፈጸም ባህል የለውም። ይህ የነሱ ባህል ነው ብለዋል። ጡረተኛ ጀኔራሎች ጭምር ትግርኛ ተናጋሪ በማለት በህዝብ ላይ የዘር ማጥፋት አዋጅ ተናግሯል በማለት ነው የገለጹት። በትግራይ ውስጥ የሌላ ብሔር ተወላጆች ብዙ አሉ፣ በሰላምም እየኖሩ ይገኛሉ ያሉት አቶ ሀዱሽ ይህ መረጃ ግን በሌላ አካባቢ የሚገኝ የትግራይ ተወላጅ ለመጨፍጨፍ እና በትግራይ ላይ የተከፈተው ወረራ ህዝብ ለማነሳሳት ነው። ሆኖም ግን የኢትዮጵያ ህዝብ አልተቀበላቸውም ብለዋል አቶ ሀዱሽ። በሌላ ዜና ደግሞ የትግራይ ተወላጆች ደቡባዊ ዞን ወደ አማራ ክልል ወሎ አካባቢ ጦርነት በመፍራት እየሸሹ ነው ተብሏልና፣ በዚህ ጉዳይ ስ ምላሻችሁ ምንድን ነው ተብለው የትግራይ ህዝብ ህዝባዊ ጦርነት ነው ያለው፣ ይህ አንድነቱን ለማዳከም የተነገረ የሀሰት መረጃ ነው ብለውታል። ህዝብ አካባቢው እየጠበቀ ሰራዊቱ እያበረታታ ነው ያሉት አቶ ሀድሽ ታወጀበት ጦርነት እየመከተ ነው፣ ይህ መረጃ ሀሰት ነው በማለት አጣጥለውታል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም አስቴርንና ሙልጌታን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይር ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ጦር የማንንም የውጭ ኃይል ድጋፍ ሳይፈልግ የህዋትን የጥፋት ቡድን የመደምሰስ ቁመና አለው ሲሉ የመከላከያ ሚኒስትር ዶክተር ቀና ያደታ ተናግረዋል። ሚኒስትሩ ይህንን ያሉት የኤርትራ ጦር ከኢትዮጵያ የመከላከያ ኃይል ጋር ወግኗል በሚል ከህወሓት የተሰነዘረውን ውንጀላ ባጣጣሉበት አስተያየት ነው። የኢትዮጵያ ህዝብ ለሰራዊቱ እያሳየ ያለውን ድጋፍ አጠናክሮ እንዲቀጥልና የትግራይ ልዩ ኃይልም አጥፊ ቡድኑን አሳልፎ በመስጠት ህዝብንና ሀገርን እንዲታደግም ሚኒስትሩ ጥሪ አቅርበዋል። ፀሐይ ዳምጠው ዘገባውን ታስደምጠናለች። የመከላከያ ሚኒስትሩ ዶክተር ቀና ያደታ ዛሬ የሰጡት መግለጫ በህዋት ተሰራጩ ባሏቸውና ሐሰት ስሉ በጠቀሷቸው መረጃ ላይ ያተኮረ ነው። የሐሰት መረጃዎቹ የጽንፈኛው ቡድን የተስፋ መቁረጥ ምልክቶች ናቸው ያሉት ሚኒስትሩ፣ መንግስት ከውጭ ሀገር ጋር ሆኖ የትግራይ ህዝብ እየወጋ ነው የሚለውን ውንጀላ በምሳሌነት ጠቅሷል። ከውጭ ሀገር ጋር ሆነን ሰራዊቱ የትግራይን ህዝብ እንደ ደሞ ወጋ አድርጎ ያቀርባል፣ ስህተት ነው። ይሄንን የጥፋት ቡድንን ለማስወገድ ሰራዊቱ ምንም ሌላ ተጨማሪ ድጋፍ አይጠይቅም። በቂ ምንም ህዝባዊ አላማ የሌለው ቡድን ቅር ከዚህ በላይ ማይል ቢመጣ ያለ ምንም ድጋፍ ያለ ምንም ተጨማሪ አይል ሰራዊቱ ተልእኮ ሊፈጽም ይችላል። ስለዚህ ከውጭ የሚጠይቅበት ምክንያት የለውም። በቂ ነው ለዚህ ቡድን። ሁለተኛ ከማንኛውም የውጭ ሀይል ጋር ሆነው አገሩንም የማይወቅም ስራው፣ ለዚህም አልተፈጠረም። እንደዚህም ካድ አይደለም። ምናልባት ካዲዎቹ ከራሳቸው አንግላይቶ በዚህ ደረጃ አስቦ ካልሆነ በቀር ሰራዊቱ ከማንም ውጭ ኃይል ጋር ሆኖ ህዝቡን፣ ሀገሩን የሚወጋበት ስነልቦናም፣ ፍላጎትም አስተሳሰብም የለውም። ጦርነቱ ተራ ወንጀለኛን የመፈለግ ሳይሆን የሀገር ሉዓላዊነት አደጋ ውስጥ የጣልን ጽንፈኛ ቡድን አድኖ የመያዝ ግብ ያለው ነው ብለዋል የመከላከያ ሚኒስትሩ ዶክተር ቀና ያደታም። ይሄ ቡድን ህግ የማስከበር ስራውን የእርስ በርስ ጦርነት አስመስሎ እያቀረበ ነው ያሉት ሚኒስትሩ፣ ይህም ስህተት መሆኑን ገልጿል። የትግራይ ልዩ ሀይልና ሚሊሻው ይህንን ለጥፋተኛ ቡድን ተገን መሆን ያለበት እነሱ በተጠቀሙበት ልዩ አይሉ ሚሊሻው ምንም ጥቅም እንደማያገኝበት አላማ ለሌለው ጦርነት መሰለፍ አለበት። ያላስፈላጊ መስዋዕትነትንም መክፈል አለበት። ስለዚህ ልዩ አይሉ እጁ ለሰራዊታችን መስጠት አለበት። ከተቻለም የጥፋት ሀይሉን በራሱ ይዘው ወደ ህግ ማቅረብ አለበት። በራሱ ራሱንም ነጻ ማውጣት አለበት። የትግራይ ህዝብም ከዚህ የጥፋት ቡድን ነፃ እንዲሆን ጥረት ማድረግ መቻል አለበት። ከዛ ውጭ ግን የግድ ይከላከላለ ለዚህ ጥፋተኛ ቡድን ይዋጋለሁ የሚል ከሆነ ደግሞ እንደምደመሰስ እርምጃ እንደምወሰድ ደግሞ ማወቅ አለበት። የመከላከያ ሰራዊቱ የሚወስዱን የህግ የማስከበር እርምጃ በጥንቃቄ እያከናወነ መሆኑንም ነው ሚኒስትሩ የገለጹት። የትግራይ ህዝብ የጥፋት ቡድኑን ሴራ በመገንዘብ ለጉዳት እንዳይዳረግ በማለትም አስጠንቅቋል። ህዝቡ ለሰራዊቱ እያሳየ ያለውን ድጋፍ እንዲያጠናክርም ጠይቋል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ። አመሰግናለን። ወደ ተከታዩ ዘገባ ስናልፍ የኢትዮጵያ አየር ኃይል ህወሓት ሊጠቀምባቸው አስቧል ያላቸውን ኢላማዎች ከጥቅም ውጭ እያደረገ መሆኑን ገለጸ። የመገናኛ ስርዓቱን በማቋረጥ የሰሜን እዝን አስመትተዋል ያላቸውን ጄኔራል እና መኮንኖች በቁጥጥር ስር መዋሉን ደግሞ የፌዴራል ፖሊስ ኮሚሽን ገለጸ። መለስካቸው አምሃ ዝርዝር አለው። የኢትዮጵያ መንግስት በአሁኑ ጊዜ ጁንታ እያለ የሚጠራው የህወሓት አመራር ቡድን እስትንፋስ የነበሩ የነዳጅ ማከማቻዎች፣ የመሳሪያ ማከማቻዎችና ሌሎች የተመረጡ ኢላማዎችን የኢትዮጵያ አየር ኃይል ጀቶች ማውደማቸውን ዋና አዛዡ ሜጀር ጄኔራል ይልማ መርዳሳ መናገራቸውን የኢትዮጵያ ቴሌቪዥን ዘግበዋል። ዘገባው ጄኔራሉን በመጥቀስ ጀቶቹ እየተመላለሱ ኢላማዎቻቸውን ይደበድቡ እንደነበሩም ይናገራል። አክሎም ፓይለቶቹ የተመረጡ ኢላማዎችን ለመደምሰስ መሳሪያ ጭነው ይሄዱ ሲቪል የሚጎዳ ከመሰላቸው ሳይተኩሱ በመመለስ ነጥሎ የመምታት ስትራቴጂ እየተከተሉ እንደሚገኙም የኢትዮጵያ ቴሌቪዥን ጠቅሷል። የጥፋት ቡድን የተባለው ለሕግ እስኪቀርብ ድረስም አስፈላጊ በሆነ ጊዜ ሁሉ አየር ኃይሉ ጥቃቱን እንደሚቀጥልም ታውቋል። በተመሳሳይ ዜና በመንግስት በህዝብና በሀገር መከላከያ ሰራዊት የተጣለባቸውን አደራና ኃላፊነት ወደ ጎንድ በመተው የጁንታው ህወሓት ሴራ አካል በመሆን የሀገር ክህደት ወንጀል በመፈጸም የተጠረጠሩ ጄኔራል መኮንኖች ከፍተኛ ወታደራዊ መኮንኖችና ና ቁጥጥር ስር መዋላቸውን ፌዴራል ፖሊስ ማስታወቁን የመንግስት መገናኛ ብዙኃን ዘግበዋል። ዘገባው እንደዘረዘረው የሀገር መከላከያ ሰራዊት አባል ሆነው ከህወሓት ጋር በመጣመር ጥቅምት 24 ቀን 2013 ዓ ም ምሽት ላይ በትግራይ ክልል የሚገኘው የሰሜን እዝ ከማዕከል ጋር የነበረውን ግንኙነት ሙሉ በሙሉ እንዲቋረጥና የእዙ የመገናኛ ስርዓት ለጁንታው የህወሓት ቡድን እንዲመቻቸው ማድረግ የተጠረጠሩት ሜጀር ጀኔራል ገብረመድህን ፈቃዱ ወይንም በቅጽል ስማቸው ወዲ ነጩ የተባሉት ተጠርጣሪ በሀገር ክህደት ወንጀል ከነግብራብሮቻቸው በሀገር መከላከያ ሰራዊትና በፌዴራል ፖሊስ ኮሚሽን በቁጥጥር ስር እንደዋሉ የኢትዮጵያ ቴሌቪዥንና ሌሎችም ዘግበዋል። ዘገባዎቹ እንዳሉት በሀገር ክህደት ወንጀል በዋነኝነት የተጠረጠሩት ሜጀር ጄኔራል ገብረመድህን ፈቃዱ ከለውጡ በፊት በሀገር መከላከያ ሰራዊት የአጋዚ ኮማንዶ እና ልዩ ኃይሎች አዛዥ የነበሩ ሲሆን በሰራዊቱ ውስጥም በተለያዩ የሥራ እርከኖች እንዳገለገሉ ታውቋል። ለውጡን ተከትሎ በአገር መከላከያ ሰራዊት የመገናኛ መምሪያ ኃላፊ ሆነው ሲሰሩ እንደነበረ ታውቋል። ይሁንና ጄኔራል መኮንኑ የተጣለባቸውን ሀገራዊ ከፍተኛ ኃላፊነት በመተው አገር ለማፍረስና ለማተራመስ ከሚንቀሳቀሰው የሕወሓት ጁንታ ሴራ አካል በመሆን የሰሜን እዝ ከማዕከል ጋር ያለውን ግንኙነት እንዲቋረጥና በከሃዲዎች ጥቃት እንዲፈጸምበት ከማድረጋቸውም በላይ ቦምቦችና የሚሳይል መሳሪያዎችን የያዙ አስራ አንድ ሳጥኖች የግንኙነት መሳሪያዎች ናቸው በሚል ሽፋን ለጁንታው ቡድን ወደ ትግራይ ለመላክ ሲዘጋጁ ከተለያዩ የጦር መሳሪያዎች ጋር እጅ ከፍንጅ መያዛቸውን የፌዴራል ፖሊስ ኮሚሽን መግለጹን እነዚሁ የመንግሥት መገናኛ ብዙሃን ድርጅቶች ዘግበዋል። በዚህ ወንጀል ተጠርጥረው የተያዙት ጄኔራል መኮንኖች ከፍተኛ ወታደራዊ መኮንኖችና የበታች ሹማምንት በጠቅላላ አስራ ሰባት እንደሆኑ ቢነገርም ዘገባዎቹ ሌሎችን አልዘረዘሩም። ዘገባዎቹን ከሌላ ነፃ ምንጭ ወይንም ተቃራኒ ወገኑን ለማጣራት አልቻልንም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በሀገር መከላከያ ሰራዊት እና በህወሓት መካከል የተቀሰቀሰውን ወታደራዊ ግጭት ተከትሎ በትግራይ ክልል ዋጆ አካባቢ የሚኖሩ ሰዎች ተፈናቅለው ወደ አማራ ክልል ሰሜን ወሎ እየገቡ መሆኑን ገለጹ። የሰሜን ወሎ ዞን ለተፈናቃዮቹ አስፈላጊውን ድጋፍ እንደሚያደርግ አስታውቋል። የመስፍን አራጌ ዘገባ ነው። ተከታተሉት። ወታደራዊ ፍጥጫው ስጋት ላይ የጣላቸው በትግራይ ክልል የዋጃ አካባቢ ነዋሪዎች ጦርነቱ ከተከሰተ ጀምሮ ህይወታቸውን ለማትረፍ አጎራባች ወደ ሆነው ሰሜን ወሎ ዞን ቆቦ እየመጡ መሆኑን ይናገራሉ። ወደ ቆቦ ለመድረስ 15 ኪሎ ሜትር ገደማ ርቀት አለው፣ የትራንስፖርት አገልግሎት ደግሞ ተቋርጧል። እናም እስከ አራት ሰዓት የሚደርስ አድካሚ የእግር ጉዞ ማድረግ ይጠበቅባቸዋል። ዛሬ ማለዳ ወደ ቆቦ መምጣቱን የሚናገረውና ስሙን እንዳይጠቀስ የፈለገ አንድ የዋጃ ነዋሪ ዋጃ ውስጥ ለመቆየት የደህንነት ስጋት አለብን ባይ ነው።

ትራንስፖርት የማንነት ጥያቄ ይመለስልን፣ በአፍ መፍቻ ቋንቋችን እንማር የሚል ጥያቄ በማንሳታችን እና የዛሬ ሁለት ዓመት የመጣውን ለውጥ ደግፈን በመቆማችን ለተደጋጋሚ ስራ ተዳርገናል የሚሉት ሰለሞን ቀለሙ ደግሞ ዋጃ ለቀው ወደ ቆቦ ከመጡ ወራቶች መቆጠራቸውን ይናገራል ይናገራሉ። ጦርነቱ ከተቀሰቀሰ ወዲስ ከሶስት መቶ የሚደርሱ ሰዎች ወደ ቆቦና ወልዲያ መምጣታቸውን የሚጠቅሱት አቶ ሰለሞን አቅም ያላቸው ተከራይተው፣ ቤተሰብ ያላቸው ከቤተሰብ ጋር ተጠግተው፣ ቤተሰብ የሌላቸው በተዘጋጀው መጠለያ ውስጥ መግባታቸውን አብራርተዋል። ራያ ዋጃና ራያ ለማጣ እንደዚህ ዙሪያው አካባቢ ፍተሻ በማድረግ መንገድ ዘብቶ ሰው አይተላለፍም ነበር። አሁን ግን ይባስ ብሎ በዚህ ሳምንት ውስጥ ይሄ በመከላከያ ላይ ጥቃት ከደረሰ በኋላ የአካባቢው ሕብረተሰብ ዋጃና ዋጃ አካባቢ ያሉ ወጣቶች ቁጥራቸው ከሀምሳ በላይ ዛሬ እንኳ ገብተዋል። እኛ ተረክበናቸዋል። ወደዚህ እየሸሹ እየመጡ ነው። ከአስራ ሶስት በላይ ወጣቶች ስማቸውንም መናገር እንችላለን፣ የምናቃት ሲሆን በጊዜው የደረሱና እነሱን ታፍነው ተወስደዋል አሁን በአሁኑ ሰዓት ማለት ነው። ከዛ እንደገና እነሱን በማየት እንደገና ሸሽተው በበረሃም በማሽላም በደንም አድርገው ሸሽተው የመጡ እዚህ ራያ ቆቦ ላይ አሁን እነሱን እየሰበሰብን ወደ ካምፕ የማስገባት ስራ እየሰራን ነው። ትናንት በወልቃይት ጠገዴ ማይካድራ አካባቢ በአማራ ተወላጆች ላይ የደረሰውን ጭፍጨፋ ዋጃ ላይ እንዳይደገም በመፍራት ሴቶችና እናቶችን ጨምሮ መፈናቀላቸውን የዓይን እማኝ ነኝ ያሉ ግለሰብ ለአሜሪካ ድምጽ አስረድተዋል። ሴቶች ናቸው በአብዛኛው ህጻናት ልጆቻቸውን ይዘው ተሰደዱ ያሉት ባት ላይ ናቸው። አሁን ቤታቸውን ጥለው ሰብላቸውን እንደተረሰቡ ነው የወጡት ከዋጀ ታፍነው ተወስዷል የሚባሉት ወጣቶችም ጉዳይ እንደሚያሳስባቸው ተናግረዋል። አላማጣ አካባቢ የተያዙ፣ ፎረም አካባቢ የተያዙ፣ ዋጀ አካባቢ የተያዙ ወጣቶችን ስ ነው የወሰዷቸውም ሊገሏቸው ነው ለበቃ ነው የወሰዷቸው የሚል ጥርጣሬ ስላለ ምን ዋስትና የሰሜን ወሎ ዞን ዋና አስተዳዳሪ ወልደ ትንሳኤ መኮንን ለተፈናቃዮቹ አስፈላጊው ድጋፍ እንደሚደረግ አረጋግጠዋል። ትላንትናና ዛሬ በቁጥር ሰማንያ ሶስት አካባቢ ኑ ናቸው ያገኝ ናቸው። እዚህም ተቀብለን በአግባው በተለይ ወጣቶች ናቸው በተያየን እንግዲህ እየተገደልን ነው የሚል ሀሳብ ነው የሚሰጡት እነኝም ተቀብለን ያው ተገቢውን እንክብካቤ እና መስተንግዶ እያደረግንላቸው በወቅታዊ ችግርና በስልክ አገልግሎት መቋረጥ ምክንያት ታፍነው ተወስደዋል ስለተባሉት ወጣቶችም ሆነ አካባቢ በሚኖሩ የህብረተሰብ ክፍሎች ላይ ደረሰ ስለተባለ ጉዳት ከትግራይ ክልል መንግስት ምላሽ ለማካተት አልተቻለም። ለአሜሪካ ድምፅ ሬዲዮ መስፍን አራቂ። መስፍንን ለዘገባው እናመሰግናለን። ወደ ዩናይትድ ስቴትስ የምርጫ ጉዳይ ስናልፍ ፕሬዚዳንት ዶናልድ ትራምፕ የጆ ባይደንን የምርጫ ውጤት ለመቀልበስ በሕግ ለመፋለም መነሳታቸውን የሪፐብሊካን ፓርቲ አባላት አልተቀበሉትም። የዋይት ሀውስ ዘጋቢ ፓትሲ ውዳ አስኳራ ያጠናቀረችውን ደረጀ ደስታ ያቀርበዋል። የዓለም መንግስታት የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጨምሮ ለተመራጩ ፕሬዚደንት ጆ ባይደን የደስታ መልእክታቸውን አስተላልፈዋል። አገር ውስጥ ያለው ሁኔታ ግን ከዚህ የተለየ ነው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እንዲህ ይላሉ። ወደሚቀጥለው የፕሬዚደንት ትራምፕ አስተዳደር ሁለተኛው ዘመን የሚደረገው ሽግግር ያለምንም ችግር ይካሄዳል። የአገሪቱ ዋና ዲፕሎማት ማይክ ፓምፔዮ የምርጫውን ውጤት አልተቀበሉትም። የፕሬዝደንት ዶናልድ ትራምፕን ህጋዊ የሆኑትን ድምፆች ብቻ እንጂ ህገ ወጦቹን ድምፆች አትቁጠሩ የሚለውንና ዲሞክራቶች ምርጫውን ሰርቀውታል የሚለውን መሰረት የሌለውን ክስ መልሰው ደግመውታል። ጆ ባይደን ስለዚህ እንደዚህ ይላሉ። ፕሬዚደንቱም ሆነ የውጭ ጉዳይ ሚኒስትሩ ፓምፔዮ የተናገሩት ነገር ምንም መሰረት የለውም። በትናንትናው ዕለት ጆ ባይደን ሲናገሩ ትራምፕ ምርጫውን አልቀበልም ማለታቸው የሚያሳፍር መሆኑን በመግለጽ አጣጥለውታል። ማሸነፋችንን መቀበል ያለመፈለጋቸው ነገር ከአሁን እስከ ጃንዋሪ 20 ባለው ጊዜ ጥር 12 መሆኑ ነው ልናከናውን ባቀድነውና ልናደርግ በምንችለው ሁሉ ላይ የሚያስከትለው አንዳች ችግር አይኖርም። ጆ ባይደን እና አጋራቸውን ካማላ ሃሪስን እንኳን ደስ ያላችሁ ያሉት የሪፐብሊካን ሴኔተሮች በጣት የሚቆጠሩ ናቸው። ከፓርቲው መካከል የቀድሞ ፕሬዝደንት ጆርጅ ቡሽ የደስታ መግለጫቸውን ያስተላለፉ ሲሆን አብዛኞቹ የሪፐብሊካን ፓርቲ መሪዎች ግን ከፕሬዝደንት ትራምፕ ጋር ተሰልፈዋል። ለምሳሌ የሰኔተው መሪ ሪፐብሊካኑ ሚች መካንል እንዲህ ብለዋል። ፕሬዚደንት ትራምፕ በምርጫው ሂደት ላይ በተነሱ የመዛባት ክሶች ላይ ጥያቄ ማንሳትም ሆነ የሕግ አማራጮቻቸውን የማየት መብት መቶ በመቶ አላቸው። የሪፐብሊካን ስትራቴጂስት የሆኑት ራብ ስቱዝማን እንደሚሉት አብዛኞቹ ሪፐብሊካኖች በግላቸው ባይደን የሚቀጥለው ፕሬዚዳንት እንደሚሆኑ ቢያምኑም ፕሬዚደንት ትራምፕን መቃረን አልፈለጉም። ይሄ የፖለቲካ ስሌት የሚያሳየው ከዶናልድ ትራምፕ ጋር መስቀለኛ መንገድ ላይ መገናኘት አለመፈለግን ነው። ያንን ማድረግ በአንዲት የትዊት መልእክት ግማሹን ሪፐብሊካን ፓርቲ ግልብጥ ሊያደርግብህ ይችላል። ያንን ራስ ምታት ማንም አይፈልገውም። የጥር ሀያው በዓለ ሲመት የሚከበርበት ዝግጅት ማዋቅሩ ተጀምሯል። ይፋ የሆነው የርክክብ ሂደቱ ግን በትራምፕ አስተዳደር የሚታዘዘው የፌዴራል ጠቅላላ አስተዳደር እስከሚያስታውቅበት ጊዜ ድረስ ይቆያል። የአስተዳደር ኃላፊዋ ግን ዕለቱ መች ሊሆን እንደሚችል እስካሁን አልገለጹም። እየተሸኘ ያለው አስተዳደር የሚያደርግለት ትብብር በሌለበት ሁኔታ ውስጥ ለበርካታ አስርት ዓመታት ያገለገሉት የጆ ባይደን ልምድ ጠቃሚ ይሆናል ተብሎም ይጠበቃል። በቨርጂኒያ ዩኒቨርሲቲ በሚለር ማዕከል የፕሬዝደንታዊ ጥናቶች ዲሬክተር ባርባራ ፔሪ ስለዚሁ ሲናገሩ እንዲህ ይላሉ። ዋይትሀውስን ያውቁታል ቢሮክራሲውና ስራ አስፈጻሚው አካል እንዴት እንደሚሰራም ያውቃሉ ስለዚህ የርክክብ ቡድናቸውን ሲያዋቅሩ ዋሽንግተንን እንዴት እንደሚሰራ በሚያውቁና ልምድ ባላቸው ሰዎች ይሆናል በትናንትና እለት የጆ ባይደን ቡድን በእያንዳንዱ የመንግስት አስተዳደር ኤጀንሲዎች ውስጥ ያሉትን ሁኔታዎች በመቃኘት የስልጣን ርክክቡና ሽግግሩ በጥሩ ሁኔታ የሚካሄድበትን መንገድ የሚያመቻቹ ግለሰቦችን ስም አስታውቋል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 202 205 9942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማኔ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። ትኩረት የኢትዮጵያ ወቅታዊ ጉዳይ ይላል የውይይቱ ርዕስ። በሰሜን የሀገሪቱ ክፍል በፌዴራል መንግስት እና በትግራይ ክልል ኃይሎች መካከል በመካሄድ ላይ ያለውን ውጊያ ጨምሮ በኢትዮጵያ የተለያዩ ክፍሎች በዜጎች ዘውግ ለጌተው የተነጣጠሩ ጥቃቶች እና አጠቃላይ የንጹሐን ዜጎች ደህንነት መጠበቅን አስመልክቶ የተደረገ ውይይት ነው። በተለያዩ ጊዜያት በወቅታዊ ጉዳዮች ላይ የሚያቀርቧቸውን ጽሑፎች ጨምሮ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁት ሁለት እንግዶችን ለውይይት ጋብዘናል። ያወያያቸው አሉላ ከበደ ነው። ለምሽቱም በትላንቱ ስርጭታችን በሰዓት እጥረት ሳቢያ ሙሉ መቅረብ ሳይችል የቀረውን የመጀመሪያ ክፍል ውይይታችንን እናቀርባለን። ወደ ውይይቱ እንግዶቼ ከሩቅ ከአዲስ አበባ አቶ ክቡር ገና ከዚህ ከዋሽንግተን ዲሲ አቶ ብርሃነ መዋ ለጊዜያቸው አመሰግናለሁ። የሚተዋወቁ ሰዎች የገጠሙኝ ይመስለኛል። አንዳችሁ ቀደም ያለው ሁለተኛችሁ የተከተለው የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ኃላፊነቱን ተረክባችሁ እንደሰራችሁ ተረድቻለሁ። የንግድ ምክር ቤት ጉዳዮች ሲኖሩ በሌላ ፕሮግራም እናመጣችኋለን። ዛሬ የአገር ጉዳይ ነው። ውይይታችን ኢትዮጵያ አሁን ያለችበትን ሁኔታ ይመለከታል። ወደ ቁም ነገሩ ከመዝለቄ በፊት ግን ሁለታችሁም በኃላፊነት የሰራችሁበት ቦታ ትክክል ነው። ጊዜያችሁ ተገጣጥሞ ነበር ወይስ ኋላ እና ቲፕስ ነው? ክቡር ተናገር። ተከታታይ ነበረ። ከኔ በኋላ ብርሃነ የመጣው አቶ ክቡር ገና ኢኒሽቲቭ አፍሪካ የተባለውን ድርጅት በመምራት ለረጅም ዓመታት ሰርተዋል። አቶ ብርሃነ እዚህ ዋሽንግተን ዲሲ በግል ስራ ይተዳደሩ በነበረበት ወቅት ነው መጨረሻ የተገናኘ ነው። የተለወጠ ነገር ካለ ያርሙኝ። ያው አሁንም በግል ስራ ነው፣ የስራው አይነት ተቀየረ እንጂ የግል ስራ ነው። ለትውውቁ ያህል ይህም ካለን በኢትዮጵያ ጉዳይ ያገባኛል በሚል በተለያዩ ውይይቶች በመሳተፍ ትታወቃላችሁ። አቶ ብርሃነ በቅርቡ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ልከዋል። በተመሳሳይ ለዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ በአባይ ጉዳይ ላይ የተናገሩትን ተንተርሶ የጻፉትን ደብዳቤ የመመልከት እድል አግኝቼ ያለው ደብዳቤውን የጠቀስኩት አንዴም ከዘለፋ የማይሻገሩ ደብዳቤዎችና ጽሁፎች በበዙበት ጊዜ አማራጭም ጭምር እንዲህ ቢደረግም ይበጃል የሚለውን ጭምር የያዘ መልዕክት ስለተመለከትኩ ነው። አለፍ አለፍ ብዬ ያነሷቸውን አንዳንድ ነጥቦች እንመለከታለን። በዚህ መንገድ አለ ይህንን እንዲያዩ ይሄ ስህተት ነው የሚል ግራና ቀኙን የሚመለከት አቅጣጫ ለመጠቀም ነው ዋና ዓላማው። እና ዛሬ ያለውን ሁኔታ እንዴት ተረዳችሁት? ምንድን ነው የሚታያች? በትግራይ ክልል እና በፌደራል መንግስት ግልጽ ጦርነት የተጀመረበት ቦታ ሆነ ነው የምንነጋገረው እና አቶ ክቡር እርሷ አዲስ አበባ ነው ያሉት እና ከሰውን ጀምር ምን ይታዩታል? አመሰግናለም ወደ ጥያቄው በቀጥታ ለመግባት ለጠቅላላው ህዝብ ማለት እንችላለው አስደንጋጭ እና አስቸጋሪ ጊዜ እንደሆነ ነው የሚገባኝ፣ ደግሞ የምሰማውም እንዲህ አይነት ጦርነት በተለይ በሁለት ወንድማማች መካከል ወይም ደግሞ አሁን ባለው አቀማመጥ ክልልና የፌዴራል መንግስት ይካሄዳል ይኖራል ብሎ የጠበቀ ብዙ ሰው ያለ አይመስለኝም። በመሰረቱ ጦርነት በጣም ከባድ ነገር ነው። እንደዚህ በቀላሉ የሚጀመር ነገር ሊሆን የሚገባው አይደለም። አማራጮች መጀመሪያ ተፈልገው እነዛ አማራጮች ታይተው ትግስት በተሞላበት ሁኔታ ችግሮች ለመፍታት አመታትም ቢፈጁም እንኳን በዛ መልኩ መሄዱ የተሻለ ነው። ጦርነት ውስጥ ገብቶ ሕፃን፣ ሴት፣ ሽማግሌ፣ ወጣት ህይወቱን እንዲያጣ ከማድረግ የሀገር ንብረት ከሚጠፋ የወደፊት ደግሞ አብሮ መኖር ከነጭራሹ እንዳይኖር ከማድረግ ብዙ ሊደረጉ የሚገባቸው ነገሮች ሊኖራሉ፣ መኖርም አለባቸው ብዬ ነው መገምተውና አሁን እየተካሄደ ያለው በእኔ አስተያየት ችኮላ የተሞላበት፣ አሸናፊ ሊኖር የማይችልበት ቀላል መስሎ የሚታይም ቢሆን ቀላል ሆኖ ቀድሞ ወደ ነበርንበት ለመመለስ የሚያስችል ሁኔታ ሆኗል። አመሰግናለሁ። አቶ ክቡር፣ ተመሳሳይ ጥያቄ አቶ ብርሃነ እርሶም እስከተረዱ ድረስ የኢትዮጵያን ሁኔታ ዛሬ ያለውን። አመሰግናለሁ አሉላ በዚህ ወቅታዊና ሀገራዊ በሆነ ጉዳይ ስለጋበዝከኝ አመሰግናለሁ። ወንድሜ ክቡር እንዳለው ጦርነት በጣም በጣም ከባድ ነው እና የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ በተለይ ጠቅላይ ሚኒስትሩ ከሰነዘሯቸው ሀሳቦች ውስጥ የተጠቀሙበት የፖለቲካ ዘይቤ ከለመድ ነው የተለየ ነበር። ምንድን ነው አጠቃላይ የሀገራችን ፖለቲካ የተመሰረተው በብሔር ፖለቲካ ነው። የብሔር ፖለቲካ መሰረቱ ደግሞ ጠላት መፍጠር ነው። ጠላት ፈጥረህ በዛ ጠላት ዙሪያ ህዝብ ታሰባስባለህ። በዚህ ማንኛውም የብሔር ድርጅት አንድ ጠላት ድርጅት አለኝ ብሎ ነው የሚንቀሳቀሰው። የጠቅላይ ሚኒስትሩ አካሄድ ከዚህ ይለያል። የሚጀምሩት ከጠላት አይደለም ከፍቅር፣ ከመግባባት፣ በሰላማዊ መንገድ ከመሄድ የሚል ነው አካሄዳቸው እስከ ገባኝ ድረስ። ስለዚህ በጣም ተስፋ ነበረኝ። ኢትዮጵያ ውስጥ ሌላ ጥይት የማይጮበት ጊዜ ይመጣል ሰዎች የማይሰደዱበት ጊዜ ይፈጠራል የሚል እምነት ነበረኝ። ከዛ በኋላ በሀገሪቱ ውስጥ በጣም አስከፊ የሆኑ ግድያ፣ የሰዎች መፈናቀል ሁሉ ሲካሄድ በመንግስት በኩል የተያዘው አቋም መጀመሪያ ላይ ካነሱት አንጻር በመታገዝ በመቻቻል እና ወደፊትም ችግሩ ራሱን ይፈታል የሚል አይነት ዘይቤ የተከተሉ ይመስለኛል። ወደ ህወሓት በምንመጣበት ጊዜ በተለይ የህወሓት አመራሮች የኢትዮጵያ ህዝብ አሻፈረኝ ብሎ ከተነሳባቸው በኋላ በብዛት በወንጀል ሊጠየቁ የሚችሉባቸው ጉዳዮች አሉ እየተባለም በጠቅላይ ሚኒስትሩ በኩል የተወሰደው አካሄድ ያው የመጀመሪያው ዘይቢያቸው ነው። በሰላም በመረጋጋት እና ቀስ ተብሎ ጉዳዩ ራሱን ይፈታል በሚል አይነት ነው የሄዱት። እስከቅርብ ጊዜ ድረስ ይህንን አይነት አካሄዳቸው እንዳልተቀየረ ነው የሚገባኝ። ምክንያቱም ከባድ ነገሮች ሁሉ ሀገር ውስጥ ሲደረጉ እርምጃ ለመውሰድ በጣም ይቆጠቡ ነበረ። አሁንም ወደ ትግራይ የሄዱት የፓርቲው አመራሮች ባደረጓቸው ወይም በሚያደርጓቸው ወይም በሚጠየቁባቸው ነገሮች ሁሉ የጠቅላይ ሚኒስትር አብይ መንግስት የተከተለው ዘይቤ አሁንም ለዘብተኛ የሆነ በይቅርታ በሰላም እና ከጊዜ ብዛት ይፈታል የሚል አይነት ነው ይሄደው። አሁን ይህንን ነገር በደንብ ለመረዳት አንድ ሴናሪዮ ማየት ፈልጋለሁ። ምንድን ነው ችግሮች የሚታዩበት መንገድ ማተር ያደርጋል። ለምትወስደው እርምጃ መነሻ የሚሆነ ምንድን ነው? ለምሳሌ በኢትዮጵያ እና በኢትዮጵያውያን ኢንተረስት ላይ ሆነህ የምትወስደው ውሳኔ ይኖራል። የትግራይን ስንመለከት በትግራይ ክልል ነዋሪዎች አጠቃላይ ኢንተረስት ሆነህ በዛ ላይ ሆነ የምትወስደው ነገር ይኖራል። በሶስተኛ ደረጃ በትግራይ ተወላጆች ብቻ ላይ ተመስርተህ የምትወስደው እርምጃ ይኖራል። ከዛ የትግራይ ነፃ አውጪ ድርጅት ነኝ ብሎ ራሱን ካስቀመጠው ድርጅት አንጻር የምትወስደው ውሳኔ ይኖራል። በመጨረሻም የዚህ የትግራይ ነጻ አውጪ ድርጅት አመራር ነኝ ብሎ ከተቀመጠ ጥቂት ግሩፕ ኢንተረስት አንጻር የምትወስደው እርምጃ ሊኖር ይችላል። ስለዚህ ይህንን አገናኝቼ ሳየው የተወሰደው እርምጃ እርምጃውን ለመውሰድ የተሰጡት ምክንያቶች ያስቀመጥኳቸውን የነዚህ የአደረጃጀት ሃይራርኪዎች ኢንተረስት የጠበቀ ነው ብዬ አልገምትም። ለምሳሌ የምርጫው ጊዜ መራዘም እንደ አንድ የፌዴራል መንግስት ወንጀል ሆኖ ቀርቧል። በፖለቲካ አመለካከት ይህንን ማለት ይቻላል ብለን ብንል እንኳን ይሄ ግን ወደ ጦርነት ሊወስድ እንዴት ነው የሚችለው? ለአንድ ድሃ የትግራይ ገበሬ የምርጫው አንድ ዓመት መተላለፍ እሱን ወደ ጦርነት ከመውሰድ አንጻር ምን ያህል ቫልዩ አለው ብሎ ማየት ያስፈልጋል ብዬ እገምታለሁ። ሰው ሌሎችም ደረሱ የተባሉ በደሎች ሁሉ እነዚህን ሁሉ አመዛዝ ነው ያዩ ይመስለኛል። እና መጨረሻ ላይ ግን ስትመለከተው የህወሀትም ሳይሆን የህወሀት አመራሮች ኢንተረስት ነው ጦርነቱን ሊያመጣ የቻለው ብዬ እገምታለሁ። በዚህ መልክ የመጣ ጦርነትም ቢሆን አሁን ገፍቶ ደም እስከ ማፋሰስ ድረስ እንዴት ይሄዳል። ሊያቆራርፍ ይችላል። ጎራ ይዞ እንዲፋጠጡ ማድረግ ይችላል። ግን ከዛ አልፎ ደም ወደ ማፋሰስ እንዴት ይሄዳል የሚለውን ደግሞ ማየት ያለብን ይመስለኛል። ሰሜን ኢትዮጵያ ያለው ጦር የብልጽግና ጦር አይደለም፣ የአብይ ጦር አይደለም፣ የኢትዮጵያ ህዝብ ጦር ነው። አድዋ ላይ ደሙን ያፈሰሰው አጥንቱን የከሰከሰው ጠቅላላ የኢትዮጵያ ህዝብ ነው። አሁንም በኤርትራ ድንበር ላይ ባለፉት ሀያ ዓመታት ተኮራምቶ የተቀመጠው የኢትዮጵያ ወታደር ነው። ምን ማለት ነው? ኢትዮጵያ ናት ማለት ነው። ኢትዮጵያ ወታደር ሲነካ ኢትዮጵያ ተነካች ማለት ነው። የኢትዮጵያ መነካት ደግሞ የውጭ ጦር ኢትዮጵያን ከነካት ኢትዮጵያን ህዝብ እንደናቀ ቆጥረህ ትገምተዋለህ የሀገር ውስጥ ድርጅት ወይም ደግሞ ግሩፕ ኢትዮጵያን ከነካት አሁንም የኢትዮጵያን ሕዝብ እንደናቀ አድርገህ ትቆጥረዋለህ። ስለዚህ ቅራኔው እንዳለ ቢሆንም ክብሪት እና ቤንዚን ደግሞ ያቀጣጠለው እዛ ባለው ጦር ላይ በተለይ ጦሩ በቲፒኤልኤፍ እና በመንግስት መካከል ባለው ቅራኔ ውስጥ ምንም አይነት ጣልቃ ባልገባበት ሁኔታ ኃላፊነት በጎደለው መልክ ያንን መንካት ማለት የኢትዮጵያን ህዝብ መናቅ ነው የሚሆነው ስለዚህ ዋናው መነሻው ይሄ ነው የሚመስለኝ እዚህ ደረጃ ላይ ለመድረሱ ወደ ሌላ ሀሳብ ከመሻገሬ በፊት አቶ ብርሃነ በትግራይ ከአስተዳደር መንግስት ወይም በህወሓት በኩል የተገለጸው ለዚህ ሁኔታ የሚያበቃ ጥቃት የሰነዘረብን ራሳችንም መከላከል አለብን ነው የሚለው መወነጃጀሉ መካሰሱ እንዳለ ሆኖ የፌዴራል መንግስት አስቀድሞ የወሰደው እርምጃ ሊሆን ከቻለ ግን ምን ማድረግ ነበረበት? የክልሉ መንግስት። በመሰረቱ በመንግስት በኩል ያሉ ማስረጃዎች ወይም በህወሓት በኩል ያሉ ማስረጃዎች ሊኖሩ ይችላሉ፣ ያልተገለጹ። በተገለጹ ማስረጃዎች ስመለከተው ግን እኔ ከመነሻው ማለት ነው አንድ የክልል መንግስት ልክ እንደ አገር ጦር መሳሪያ ማኬትና መመልመልና ለጦርነት መዘጋጀት ሲጀምር ከዛ ነው ጦርነት የተጀመረው ማለት ነው። ከኤርትራ በኩል የሚመጣበት ችግር አለ ብሎ ከፈራ እዛ ያለው ሰሜን ጦር ሊመክት ተዘጋጅቷል፣ ከሱ ጋር አብሮ መሄድ። በተረፈ ግን አፋር ላይ ለመዝመት ነው? ኦሮሚያ ላይ ለመዝመት ነው? አማራ ላይ ለመዝመት ነው? ያም ሁሉ ጦር ማከማቸት ለምንድን ነው የሚያስፈልገው የሚለውን ነገር ስታየው አሁን ተተንኩሰነው የሚለው ምን አይነት ትንኮሳ እንደሆነ ባይታወቅም እኔ ባላውቅም ግን ተተንኩሰነን ከሚለው ሀሳብ በፊት ኦልሬዲ ለጦርነት መዘጋጀት እንደነበረ ማወቁ አግባብነት ያለው ይመስለኛል። መጨረሻ ላይ የማዕከላዊ መንግስት ሾሞ የላከውን ጄኔራል አትገባም ብሎ መመለስ እራሱ በጣም በጣም ከፍተኛ ትንኮሳ እንደሆነ ይገባኛል። ከዚህ የተለየ በቲፒልስ በኩል የሚገለጽ የትንኮሳ አይነት ካለ ያን ጊዜ ማረም ይችላለሁ። መልካም ተነሳ ነው። ዛሬ ያለውን ተመልክተን የኢትዮጵያን አጠቃላይ ሁኔታ፣ የወደፊት አቅጣጫ ምን በሚል ነው። ጦርነቱ ብቻ አይደለም የውይይታችን ርዕስ። አቶ ክቡር፣ ተጨማሪ ጥያቄ ከማንሳቴ በፊት አቶ ብርሃነ ከሰጧቸው አስተያየቶች የተለየ ወ የሚጨመር ሀሳብ ካለት እሱን ላስቀድም። እኔ አንድ መጨመር የምፈልገው ነገር ምክንያት ሊሆን አይችልም። በአይነ ኢትዮጵያ ውስጥ ወደ ዘጠኝ ወይማስ ክልሎች አሉ። እነዚህ ክልሎች ናቸው ስልጣን ለፌዴራል መንግስት የሰጡት እንዲያስተዳደር ማለት ነው። ክልላቱ የየራሳቸው የሆነ የመንግስት አወቃቀር አላቸው። ባለፉት አመታት ራስን ለመከላከል ያው አቶ ብርሃነ እንደጠቀሰው በብሄር መቋቋም ማለት ሌላውን ለማስገባት እንደማያስችል አይነት ነገር ሆኖ የተቋቋመ የብሔር ብሔረሰብ ክልል በመሆኑ አገሩት የምትተዳደረው አንዱ ከሌላው ራሱን ለመከላከል በሚል ኃይል ማደራጀት ከጀመሩ ቆይተዋል። ሁሉም ክልሎች የራሳቸው ኃይል አላቸው። በሶማሌ የተደረገው ተመሳሳይ ችግር ገጥሞት አሁን በተወሰደው አይነት እርምጃ ጉዳዩ እልባት እንዲያገኝ ተደርጓል። ዞሮ ዞሮ ግን ማወቅ ያለብን ምንድነው እነዚህ ክልሎች በፌዴሬሽን ይቋቋሙ እንጂ በጣም ሰፋ ያለ ራሳቸውን ማስተዳደር እና ራሳቸውን መምራት የሚችሉበት ሕገ መንግስት እንዳላቸው አይነት ሆኖ ነው እየተቀመጠው። ስለዚህ ችግርም እንኳን ቢመጣ ወደ ጦር ሊያስኬድ የሚያስችል በሁለት በፌዴራል እና በክልል በተዋቀሩ ኃይሎች መካከል በተለይ በኢትዮጵያ በተለይ ደግሞ እንደዚህ ጭንቀት ባለበት ወቅት ጭንቀቶቹ ቅድም የኮሮና ሊሆን ይችላል። አሁን ያለው የአንበጣ ችግር ሊሆን ይችላል። ሀገሪቷ ያለው ያለ መረጋጋት ያለበት ችግር ይሆናል። የአባይ ችግር አለ በራሱ ያልተፈታ ገና። እነዛ ሁሉ ባሉበት ወቅት ውስጥ ሌላ ተጨማሪ ችግር በተለይ ጦር መጀመር ማለት ይሄ አገር ያው ተሻሻለ ነገር እየተስተካከለ ነው የሚለውን አስተሳሰብ የሚያጠፋው መስሎ ነው የሚታየኝ። መልካም ተዛማች ጥያቄዎች አሉ። አሁን ባነሳቸኋቸው ውስጥም አቶ ብርሃን ያነሱት አሁን አቶ ክቡርም ጠቅሰውታል። በክልሎች ውስጥ ያለ ይሄ ልዩ ኃይል የሚባለው በሌሎች ክልሎችም አሉ፣ የችግሮች መነሻ ነው የሚለው ትችት ግን እየሰነበተ ነው፣ መላ ያገኘ አይመስልም። ራስን መከላከል የሚጠይቅ ሁኔታ አስገዳጅ ሆኗል ብለውም ይከራከራሉ ክልሎቹ። አሁንም ሌላ አስጨማሪ ጥያቄ ከማንሳቴ በፊት ነካካችሁታልና ከዋናው ከፌዴራሉ መንግስት በተለየ ሁኔታ የተደራጁ እነኚህ የክልል ኃይሎች ዓላማቸውም የሚሰሩበት ሁኔታ በተለየ መንገድ የሆነ በዘለቄታው በእርግጥ ለሀገር የሚበጁ ናቸው ወይ? ምናልባት ከጊዜያዊ ጥቅም አንጻር እንደየክልሎቹ ያስፈልገኛል የሚለውን ጥያቄ አነሱ ይሆናል። ራሱን የቻለ ልዩ ኃይል የሚቆጣጠረው ክፍል ሌላ የሆነ የቆምለት ዓላማም ለተወሰነ ብቻ የሆነ ግን በግጭቶች ውስጥ እናየዋለን። በተደጋጋሚ በሶማሌና በኦሮሚያ በአማራ ክልል ተመሳሳይ ችግሮችን ታዝበናል። በመንግስት ውስጥ መንግስት ነው ምንድን ይሄ ማለት አሉላና፣ እንግዶቹን እናመሰግናለን። የውይይቱ ሁለተኛ ክፍል በሌላ ጊዜ ቀርባል። የተከበራቸው አድማጮች ለምሽቱ ያሰናዳያቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምትሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ። አብራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደን አደሩ።